የአሜሪካ ድምጽ ራዲዮ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምናምሽታችኋል። የቅዳሜ ጥቅምት 27 2008 ዓ ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጆ ይታዬ ነኝ። ከዓለም ዙሪያ በተጠናቀሩ ዜናዎች ዝግጅታችንን እንከፍታለን። ከዚያም ለጥያቄው መልስ ፕሮግራም ይከተላል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ናቸው ለጥያቄዎቻችሁ መልስ የሚሰጡት። በሁለተኛው የዝግጅታችን አጋማሽ ደግሞ መዝናኛችሁ የሙዚቃ ቃና ይቀርብና አራት ሰዓት ሊሆን ሲል ማጠቃለያ ዜናዎች አሰምተን እንሰናበታለን። ብርሃን ኃይሉ ፕሮግራሙን ትመራለች። መልካም ምሽት። አሁን የዓለም ዜና። እንደምናምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ሴራሊዮን ከኢቦላ ቫይረስ ነፃ መሆኗን የዓለም የጤና ድርጅት ዛሬ ይፋ አደረገ። በሀገሪቱ በቫይረሱ የተጠቃ አዲስ በሽተኛ ላለፉት 42 ቀናት አለመገኘቱንም አስታውቋል። ባለፉት በርካታ ዓመታት በኢቦላ ቫይረስ አራት ሺህ ግድም ዜጎቿን ያጣችው የምዕራብ አፍሪካ ዊቱ ሀገር የዛሬውን መግለጫ በጉጉት ስጠብቅ ቆይታለች። በሴራሊዮን መንግሥት ውስጥ የብሔራዊ መግለጫዎች አስተባባሪው አብዱላ ቤሬቴ ሲናገሩ ዕለቱን ለማክበር በመላ ሀገሪቱ ዝግጅቶች እየተካሄዱ ነው ብለዋል። ዛሬ ከሚታሰቡት የኢቦላ ሰለባዎች መካከልም በርካታ የሀገሪቱ ምርጥ ሐኪሞች ይገኙበታል ሲሉ ባለሥልጣኑ አስረድተዋል። የሶማሊያ ባለሥልጣናት በኬንያ የሚገኙ ከ300 ሺህ በላይ ስደተኞች በቀጣዮቹ አራት ዓመታት ጊዜ ውስጥ ወደ ሀገራቸው ይመለሳሉ ብለን እንጠብቃለን ይላሉ። እስካሁን የተመለሱት ሶማሊያውያን 5500 ብቻ መሆናቸውንና እስከ ያዝ ነው የአውሮፓውያኑ ዓመት ማብቂያ አህዙ ወደ 12 ሺ ከፍ እንደሚል እንጠብቃለን ሲሉም ባለሥልጣናቱ አስረድተዋል። በመጪው ዓመት 75 ሺ እስከ 2019 ዓ ም ድረስ ደግሞ 320 የሚሆኑት በሙሉ ለመመለስ ለ3 320 የሚሆኑትን በሙሉ ለመመለስ ማቀዳቸውንም ተናግረዋል። ይህ መግለጫ የተሰጠው የሶማሊያው ጠቅላይ ሚኒስትር ኦማር አብዲራሺድ ሼርማርኬ ትላንት አርብ በኬንያ የስደተኞቹን ካምፖች ከጎበኙ በኋላ ነው። ከእርሳቸው በፊት የነበሩት ጠቅላይ ሚኒስትር አብዲወሊ ሼክ አህመድም ካምፖቹን ከአንድ ዓመት በፊት ጎብኝተው እንደነበር ይታወሳል። ይህ ጉብኝት የሚያሳየው የሶማሊያ መንግሥት የተራዘመው የዜጎቹ የስደት ኑሮ እንደሚያሳስበው ነው ሲሉ ሼርማርኬ ተናግረዋል። አብዛኞቹ ሶማሌዎች የተሰደዱት ከሃያ አምስት ዓመታት በፊት መሆኑ ይታወቃል። ዩናይትድ ስቴትስ ብሪታንያና ሌሎች ሀገሮች ባለፈው ሳምንት አደጋ ስለደረሰበት የሩሲያ አውሮፕላን ከካይሮ ጋር መረጃ አልተለዋወጡም ሲሉ የግብፁ ውጭ ጉዳይ ሚኒስትር ሳሜ ሹክሪ ወቀሱ። ሹክሪ ዛሬ ካይሮ ውስጥ ለጋዜጠኞች ሲናገሩ ባዕዳን የጸጥታ ጥበቃ መሥሪያ ቤቶች አውሮፕላኑ የወደቀው በውስጡ ቦምብ ፈንድቶ ሊሆን ይችላል ቢሉም እስካሁን መረጃው ለግብፅ የደህንነት አገልግሎት አልተሰጠም ሲሉ አማረዋል። ግብፅ ምዕራባውያኑ የተጠቀሙበትን የቴክኒክ መረጃ ለካይሮ ታካፍላለች ብላ ትጠብቃለች ሲሉም ሹክሪ አስረድተዋል። ከአውሮፕላኑ ስብርባሪ ጋር የተገኘው መረጃ ሰብሳቢ ሳጥን 224 ተሳፋሪዎች በሙሉ ያለቁበትን የአውሮፕላን አደጋ ያደረሰው የቦምብ ፍንዳታ ነው ሲል የፈረንሳይ መገናኛ ብዙሃን ዘግቧል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ህንድ በከፊል ለምትቆጣጠራት ካሽሚር የ12 ቢሊዮን ዶላር የኢኮኖሚ እርዳታ ለመስጠት ማቀዳቸውን ይፋ አደረጉ። ጠቅላይ ሚኒስትሩ ይህን ከፍተኛ የገንዘብ እርዳታ ለመስጠት ቃል የገቡት ዛሬ ሽሪናጋርን በጎበኙበት ወቅት ነው። የግዛቲቱ ዋና ከተማ በህንዱ ጠቅላይ ሚኒስትር ጉብኝት ወቅት የተቃውሞ ሰልፎችን ለመከላከል ከፍተኛ የጸጥታ ቁጥጥር ተደርጎባት ውላለች። ካሽሚርን ወደ ቀድሞ ዝናዋ ለመመለስ እንዲሁም አዲስና ጠንካራ ሆና እንድትወጣ እፈልጋለሁ ሲሉ የህንዱ መሪ በጉብኝታቸው ወቅት ተናግረዋል። ካሽሚር የራሷን ዕድል በራሷ ለመወሰን የተገባላት ቃል ሲጠበቅ እንጂ የመጣኔ ሀብት እርዳታ ብቻውን መጻኢ ዕድሏን አይወስንም ሲሉ ተቃዋሚዎች አስገንዝበዋል። በመጨረሻም አንድ የቀድሞ የሩሲያ ፕሬዚደንት ቭላዲሚር ፑቲን ረዳት እዚህ ዋሽንግተን ዲሲ ሆቴል ክፍላቸው ውስጥ ሞተው ተገኙ። ሟቹ የ57 ዓመት ዕድሜ ያላቸው ሚሃኤል ሌሲን መሆናቸውን በዋሽንግተን የሩሲያ ኤምባሲ ትላንት አረጋግጧል። ሌሲን እንደ አውሮፓውያን ዘመን አቆጣጠር ከ1999 እስከ 2004 ዓ ም የፕሬስ ሚኒስትር፣ ከ2004 እስከ 2009 ዓ ም ደግሞ የፕሬዝደንቱ የመገናኛ ብዙሃን አማካሪ ሆነው ሰርተዋል። ራሽያ ቱዴ የተባለውንና በእርሳቸው መቋቋሙ የሚነገርለት የሚዲያ ድርጅት ሚሃኤል ሌሲን የሞቱት በልብ ድካም ምክንያት ነው ሲል ዘግቧል። ራሽያ ቱዴይ በእንግሊዝኛ ቋንቋ የሚዘጋጅ ሲሆን በመንግሥቱ ይደገፋል። ዜናው አበቃው። የዓለም ዜናዎቹን አደመጥን። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አሁን ለጥያቄው መልስ እንግዳ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም፣ በቅድሚያ በአሜሪካ ድምፅ ራዲዮ ላይ የአድማጮችን ጥያቄ ለመመለስ ስለቀረቡ አመሰግናለሁ። ከተባበሩት መንግስታት ድርጅት ጉባኤ መልስም መስሪያ ቤታችንን ቆም ብለው በጎበኙበት ወቅት ሊተባበሩን ቃል ገብተውልን ነበር። በቃሎ ስለተገኙ በድጋሚ አመሰግናለሁ። እኔም አመሰግናለሁ ትዝታ። ያኔ አጋጣሚ በቂ ጊዜ አልነበረም። ማታን የገባ ነው። በማግስቱ ደግሞ አገር ቤት አስቸኳይ ስራ ስለነበር መመለስ ስለነበረብን መቼም በቂ ጊዜ እንኳን አልነበረም። ግን እኔም ደስ ብሎኛል ስለጎበኘኋቸው እና ያኔ በገባሁት ቃል መሰረት ደግሞ ያው እንግዲህ ከአድማጮቻችሁ የሚነሱትን ጥያቄዎች እንግዲህ ለመመለስ ዝግጁ ነኝ። እና በጣም ነው የማመሰግነው ለዚህ እድል፣ እግዚአብሔር ይስጥልን። እንግዲህ ዝግጅታችን ላይ እንዲቀርቡ መንደርደሪያ የሆነን ቀደም ብሎ በነሐሴ ወር የሰጡን ያልተጠበቀ ቃለ ምልልስ ነው። ያን ተከትሎ አድማጮች በርካታ በድምፅና በኢሜይል የላኩልንን ጥያቄዎች ይዣለሁ። ግን እስቲ በወቅታዊ ጥያቄ ልጀምር። ሰሞኑን እንደሚያውቁት የሩሲያ አውሮፕላን ግብጽ ውስጥ ያፈነዱት አሸባሪዎች ናቸው በተለይም አይሰስ ራሱን እስላማዊ መንግስት የሚለው ሳይሆን እንዳልቀረ የአሜሪካና የዩናይትድ ስቴትስ ስለላ መረጃዎች አመልክተዋል እንግዲህ ክስተቱ በአፍሪካ ቀንድ አገሮች አካባቢ እንደመሆኑ መጠን ኢትዮጵያ ለእንዲህ አይነቱ አደጋ ምን ዝግጅት አድርጋለች በዚህ ብንጀምር አዎ በመጀመሪያ ከሻርም አልሼክ ተነስቶ ወደ ራሻ ሲበር የነበረው አይሮፕላን የደረሰበት አደጋ አሁንም የተረጋገጠ አይደለም። አንዳንዶች ትዝታ እንዳልሽው በእንግዲህ ቦምብ ውስጡ አይሲስ እንትን ብለው ተክለው በዛ ምክንያት ነው የፈነዳው የሚሉ አሉ። እንዲያውም አይሲስ ራሱ ደግሞ በ ሚሳይል መታሁት የሚልም ነበረ ነበረ። ነገር ግን ከነበረው ርቀት ወደ ሰላሳ ሺህ ጫማ ሄዶ ስለነበር ያን ርቀት ሊመታ የሚችል ነገር እንደሌላቸው ተረጋግጧል። ስለዚህ በዛ እንዳልሆነ፣ ነገር ግን ቦምብ ውስጡ ከአይሲስ እንግዲህ ሊኖር እንደሚችል እንደ ጥርጣሬ ነው አሁንም። ሌላው ግን በራሱም ሜካኒካል ችግር ምክንያት በአየር ላይ እንደዚሁ ፈንድቶ ሊሆን ይችላል። ምክንያቱም አየር ላይ ነው የተሰባበረው መሬት ከነካ በኋላ አይደለም የተሰባበረው የሚል ስላለ ፍንዳታው አየር ላይ እንደሆነ ታውቋል። ግን አየር ላይ በመካኒካልም በሌላ ችግርም ሊሆን ይችላል፣ ፕላስ አይሲስም ጠምዶበት ሊሆን ይችላል ቦምብ። በእኛ በኩል እንግዲህ ለዚህ ያለው ዝግጅት ምንድን ነው? እንደሚታወቀው የሀገራችን የሴኩሪቲ ስርዓት ጠንካራ ነው ኛ ለሀገራችን ብቻ ሳይሆን ለጎረቤት ሀገሮችም እንደዚሁ ከፍተኛ ድጋፍ ነው የምናደርገው። የሰኪሪቲ ስርዓታችን ጥንካሬ ብቻ ሳይሆን ግን በሕዝቡም የተደገፈ ነው። ሕዝቡ ይተባበራል በየአካባቢው ማለት ነው። ሰላሙን እንዲያደፈርስበት ማንም ኃይል አይፈቅድም ሕዝባችን ስለዚህ የህዝቡና የሴኩሪቲ ሲስተሙ ቅንጅት ነው የበለጠ ለውጥ ሊያመጣ የሚችለው እና በዛ ላይ ተማምነን ከቀጠልን ከህዝቡ የሚሰወር ነገር ስለሌለ የተሻለ ዝግጅት አለ ብሎ መናገር ይቻላል። አንዱ የራሱ የሴኩሪቲ ስርዓቱ ጥንካሬ ነው። ሁለተኛው ደግሞ ህዝባዊ ድጋፍ መኖሩ ነው። ሰላሙን ይፈልጋል። ሁሉም ያየዋል እኮ የሲሪያን ጉዳይ ይከታተለዋል። ህዝባችን የኢራቅን ጉዳይ ይከታተለዋል። የሊቢያን ጉዳይ ይከታተለዋል። የየመንን ጉዳይ ይከታተለዋል። እነዚህ ሀገሮች እንግዲህ ሀገር ነበሩ ናው ነገር አይደሉም። እርግጥ ነው ዶክተር ቴድሮስ ኢትዮጵያ በሶማሊያ ውስጥ ወታደሮች አሉ፣ ደቡብ ሱዳን ውስጥ ሰላም ጠባቂዎች አሉ። አሁን ደግሞ የደቡብ ሱዳን መንግስትና የተቃዋሚዎችን ጥል እየሸመገለች ነው በኢጋድ አማካይነት። የኢትዮጵያን ጸጥታ ማስከበር በተመለከተ ግን ብዙ ጊዜ ተቃዋሚዎች የሚተቹት ምንድን ነው? አገር ውስጥ ባለው ህዝብ መብት የተለወጠ ነው ነው የሚሉት። መንግስት አገር ውስጥ መብት እየረገጠ ለውጭው አለም ለይስሙላ የሚሆን አካባቢውን የማስከበር ሁኔታ አለ ነው የሚሉት። ለዚህ ምን መልስ አለት? እንግዲህ ህዝቡ የሚተባበረው መብቱ ስለተረገጠ አይደለም፣ ሰላሙንና እድገቱን ስለሚፈልግ ነው። የህዝቡን መብት ረግጦ ደግሞ ለውጭ ድጋፍ ማድረግ የሚቻልም አይሆንም። ምክንያቱም መንግስት ለሌላው ለጎረቤትም ሀገር ኦር ቢዮንድ የሚያደርገው ድጋፍ ከህዝቡ የመነጨ ነው። የህዝቡ ድጋፍ ቢኖር ነው። የህዝቡ ድጋፍ በምንድን ነው የሚገለጠው? የህዝቡ ድጋፍ ቅድም እንዳልኩት አሁን ከሴኪሪቲ አንጻር በየአካባቢው ሰላሙን ስለሚፈልግ ከእኛ የጸጥታ ኃይሎች ጋር ተባብሮ ይሰራል። የሆነ ለየት ያለ ነገር፣ ለአገር አደጋ ሊሆን የሚችል ነገር ካለ ወዲያው ይናገራል። አንዱ ይሄ ነው። ሁለተኛው ደግሞ የጸጥታው ጉዳይ ብቻ ሳይሆን ለልማቱም ቢሆን ህዝቡ እየሰራ ያለው ነገር ነው። ለውጥ እያመጣ ያለው ባይዘ ወይ ለልማቱ ሀገራችን በአስራ አንድ ከመቶ እድገት በየአመቱ እያመጣች ነው እየተባለ ነው። በጣም ፈጣን የሚባለው እድገት የሀገራችን ነው፣ የኢትዮጵያ ነው። ከአለምም ቢሆን አስራ አንድ ከመቶ ነው። ኦፍኮርስ አይኤምኤፍ ወደ ስምንት ነጥብ አምስት ከመቶ ብሏል። ስምንት ነጥብ አምስት ከመቶ በጣም ከፍተኛ ነው። ምክንያቱም ብዙ የአውሮፓ ሀገሮች ኔጌቲቭ ነው እድገታቸው። አሜሪካውም ባለፈው የተወሰነ ሁለት ፐርሰንት ምናምን እድገት አግኝታ በጣም ከፍተኛ ነው የሚል ነው ያስቀመጡት። ስለዚህ ስምንት ነጥብ አምስት ከመቶ ራሱ ትልቅ ነው። ይሄ ደግሞ በህዝቡ ብርታት ነው የሚመጣው። ህዝቡ ለልማቱ እየሰራ ነው። ሰው የህዝቡ ድጋፍ የሚገለጸው አንዱ ቅድም እንዳልኩት ከሴኪዩሪቲው አንጻር ያገባኛል ሰላም እንፈልጋለሁ ብሎ ከጸጥታ ኃይላት ጋር ይተባበራል። ሁለጣል አሁን ጎረቤት ሀገር እንደፈለጉ ሸባብ ይፈነጫሉ፣ እኛ ጋር አይፈነጩውም። አሁን ልማትን የኢኮኖሚ እድገትን አንስተዋልና እንደውም ከአድማጮች በርካታ ጥያቄ ደርሰውናል። የአድማጮችን ጥያቄ ከማሰማቴ በፊት አሁን በኤልኒኖ ምክንያት ነው ተብሎ ከ800 ሚሊዮን በላይ ኢትዮጵያውያን ተርበዋል። አሁን ሰሞኑን ኦቻ፣ የተባበሩት መንግስታት የሰብአዊ አገልግሎት ድርጅት ያወጣው 250 ሺህ ህጻናት በሆስፒታል ውስጥ ቴራፒውቲክ ፊዲንግ፣ እርስዎ በቅድሚያ ሐኪም ኖት ያውቃሉ፣ እየተሰጣቸው እየተመጣጠነ ምግብ ያጡና በረሃብ የሚሰቃዩ ህጻናትን እየመገቡ እንደሆነ ነው የሚገልጸውና የኢኮኖሚ እድገቱ የኢትዮጵያ መንግስት ደጋግሞ የሚጠቅሰው ባለ ሁለት አሀዝ የኢኮኖሚ እድገት እንዳለ ሆነው አሁንም ደግሞ ኢትዮጵያውያን እየተራቡ ነው የሚሉ አሉ። እንደውም እኔ ከምሻማ የአድማጮችን ጥያቄ ላሰማሁት። ሄሎ ቪዮዎች እንደምን አላችሁ? እባካችሁ እስኪ ለዶክተር ቴዎድሮስ አዳን አንደኛ ሰሞኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ አዲስ አበባ ለተሰበሰቡ ለዲያስፖራ አባላት ከዲያስፖራ አባላት ጥያቄ ቀርቦላቸው ስለ ረሀቡ ስለ ኢትዮጵያ ረሀብ ጥያቄ ቀርቦላቸው ነበረ። እሳቸውም ሲመልሱ እራሳችንን በምግብ ችለናል፣ አንድም የተራበ ሰው የለም ብለው ነበረ። ዛሬ ደግሞ በእናንተ ፕሮግራም የሰማሁት ነገር ከአራት ሚሊዮን ህዝብ በላይ የምግብ እርዳታ እንደሚያስፈልግ ለእርዳታ ሰጭ ድርጅቶች ጥሪ መደረጉን ሰማሁ። ታዲያ ይህ ነገር የመንግስትን ታማኝነትና የአመራር ብቃት ጥያቄ ውስጥ አይከተውም? ይላሉ ዶክተር። ይሄ አንድ ነው። ሌላ ደግሞ ከዛው ከኢትዮጵያ ውስጥ ጥያቄ ይላኩልናሉ። እሱን ማሰማልኝ። የአሜሪካ ሬዲዮ የአማርኛው ቋንቋ አዘጋጆች እንደምን አላችሁ? የዘወትር አዝናጫችሁ በአማራ ክልል በዋግ ኽምራ ሰቆጣ ዞን ገብረስላሴ ጌታሁን እባላለሁኝ በዋግህም ራሰ ቆጣ ድርቅ አለ። በዘንድሮ ክረምት ምንም ስላልዘነበ ድርቅ ነው። ህዝቡ በየመንገዱ እየህርነን ሞታለን እያለ ስለሆነ በዚህ በውጭ ጉዳይ ሚኒስተሩ በጠየቃችሁት በቃለ መልሱ መሳተፍ እፈልጋለሁ። ሌላም ከሌላም የትራንስፖርት ሀይለኛ ችግር አለ። በድርቅ ምክንያት ሰው ወደ ፈለገም ህዶ ወደ ቤተሰብ ወደ ተሻል ሀገር እንዳይሄድ ምንም አይነት ትራንስፖርት ስለሌለ በጣም ችግር ላይ ነው። በዚህ መሳተፍ እፈልጋለሁ። አመሰግናለሁ። ገብረ ስላሴ ጌታሁን ከሰቆጣ ቀነስትልኝ። የቪኦኤ ፕሮግራም አዘጋጆች እኔ ዶክተር በላይ ሀብተ ኢየሱስ ፍሬ ያባ ጀግና ከዚህ ከዋሽንግተን ዲሲ የሚቀጥለውን ጥያቄ ለማቅረብ ፈልጋለሁ። የኢትዮጵያ ጉዳይ ባለፈው አርባ አመታት በድርቅ በረሀብ በመታረዝ ከዛ በኋላ ደግሞ እርስ በርስ በመጫረስ ያሳለፍነው ጊዜ የሁላችንም ትዝታ ነው። አሁን ደግሞ ከአርባ ዓመት በኋላ እንደገና ረሀብ መጥቷል። ወደ አራት ነጥብ አምስት ሚሊዮን ህዝብ ተርቧል ተብሏል። እና ይሄ ጉዳይ መቼ ነው የሚለወጠው? እንግዲህ ዶክተር ቴድሮስ እነኚህ ጥያቄዎች የተላኩት ቀደም ብሎ በመስከረም ወር እኔና እርሶ በፕሮግራሙ ሊቀርቡ በነበረ ጊዜ ነው። አሁን የኢትዮጵያ ረሀብተኞች ቁጥር ከ ከስምንት ነጥብ ሚሊዮን በላይ እንደሆነ ነው የሚነገረው ቀደም ብዬ እንዳልኩት ሁለት መቶ ሀምሳ ሺህ ህጻናት አስቸኳይ የምግብ እርዳታ እየተሰጣቸው ባለበት ሁኔታ ነውና የት የት እንደሆነ ረሃቡ ደግሞ የአገር ውስጥ መገናኛ ብዙሀን ስለማይዘግቡበት የትየት እንደሆነ ምን አይነት እርዳታ እየተሰጠ እንደሆነ ቢገልጹልን በጣም ነው የማመሰግነው። ትዝታ ባይዘወይ የአገር ውስጥ ሚዲያ አልዘገበም የሚባለው፣ እየዘገበ ነው የአገር ውስጥ ሚዲያ የሚዘግባል። ስምንት ነጥብ ሁለት ሚሊዮን ወገኖች እርዳታ እንደሚፈልጉ አስቀምጧል። ያ ብቻ ሳይሆን ለእርዳታ ሰጪዎችም እንደዚሁ ስምንት ነጥብ ሁለት ሚሊዮን ኢትዮጵያውያን ድጋፍ እንደሚፈልጉም አስቀምጠናል። አንዱ ሊሰመርበት የሚገባው ነገር ምንድን ነው? አሁን ባለንበት ሁኔታ በዚህ መንግስት ማለት ነው ግልጽነት አለ። አንደብቅም፣ አይደበቅም። ገመና ካለ መውጣት መቻል አለብን፣ በግልጽ መናገርም አለብን። ምክንያቱም በግልጽ የምንናገረው ከውጭ ካሉ ደጋፊዎች የውጭ መንግስታት ድጋፍ ለማግኘት ሳይሆን ሕዝባችንም ራሱ አውቆ ሕዝቡ ራሱ ችግሩን ራሱ ሊፈታው ይችላል ከሚል ነው። ከሕዝቡም መደበቅ ያለበት ነገር በፍጹም መኖር የለበትም ከሚል ነው። ስለዚህ ይሄን ማስመሩ እኔ ጥሩ ነው የሚል እምነት ነው ያለኝ። ከዛ ወደ ድርቁ ሲሄድ ድርቁ ከሰውም ከመንግስትም አቅም በላይ ነው። በሁለት እና ሶስት ሰባት አመታት ኤልኒኖ የሚባል ክስተት ይከሰታል። ኤልኒኖ ኢኳቶሪያል አካባቢ ፓሲፊክ ኦሽን ባህር የሚሞቅበት ጊዜ ነው። ውቅያኖስ የሚሞቅበት ጊዜ ነው። በሚሞቅበት ጊዜ በዓለማችን የአየር ጸባይ ላይ ለውጥ ያመጣል። ስለዚህ ከሁለት እስከ ሰባት አመት የሚጠበቅ ነው። ይሄ አስቀድሞ የመተንበይ አሰራር ስላለን እርሊ ዎርኒንግ ሲስተም እንደሚሉት ፈረንጆቹ ሊከሰት ይችላል ብለን የገመት ነው ነው ወዲያው እንዲያውም ይሄ ነገር ክስተት እንደሚፈጠር መንግስት ካወቀ በኋላ እርምጃ መውሰድ ነው የጀመረው። ድርቁ ሊያስከትል የሚችለውን ጉዳት ለመከላከል ከነበረው የራሱ ክምች እህል ምግብ ክምች ወደ ሀምሳ ሺህ ሜትሪክ ቶን ስንዴና ሀምሳ ሺህ ሜትሪክ ቶን በቆሎ ወዲያው ነው ማከፋፈል የጀመረው። ስለዚህ ድርቅ ይኖራል። የሚገርምሽ ትዝታ፣ አሜሪካ ነው የምትኖሩት፣ የምታውቁት ነው። ካሊፎርኒያ ደርቋል። ዋናው ነገር የአሜሪካ መንግስት ግን ካሊፎርኒያ ድርቅ ሲያጋጥም ለአርሶ አደሮቹ ወዲያው ድጋፍ ሰጠ። ኢትዮጵያ ጋር ደግሞ ሶማሊያ፣ አፋር፣ ምስራቅ ትግራይ፣ አንዳንድ ኦሮሚያ አካባቢዎች፣ አንዳንድ የአማራ አካባቢዎች ድርቅ ሲያጋጥም ቅድም እንዳልኩት ሀምሳ ሺህ ቶን በቆሎና ሀምሳ ሺህ ሜትሪክ ቶን ስንዴ ወዲያው ማከፋፈል ጀመረ። ትል ዋናው ነገር ግን መንግስት ለዛ ዝግጁ ሆኖ ህዝቡን ወዲያው እርዳታ ይሰጣል ማንንም ሳይጠብቅ። አራት ሚሊዮን ድጋፍ የሚፈልግ ህዝብ አለን ስንል የመጣ ድጋፍ የለም፣ ስምንት ሚሊዮንም ሲባል አሁን የተወሰነ መምጣት ጀምሯል ግን ያን ያህል ግባ የሚባል አይደለም። ነገር ግን በመንግስት በኩል ስንዴም በቆሎም ካለው ከሀገር ውስጥ ክምችት ያ ብቻ ሳይሆን ከውጭም በመግዛት በማከፋፈል ላይ ነው። ስለዚህ አሁን ያለው በህዝቡ ላይ የደረሰ ችግር የለም። በእንስሳት ላይ የደረሰ ችግር አለ። ውጭውን አልጠበቅንም፣ በራሳችን ነው የሰራነው። ይሄ ነው መታየትም ያለበት እና ድርቁ ፕሮፐርሊ ማኔጅድ ሆኗል ሚል እምነት ነው ያለኝ። ሁለት ነገር ነው ዶክተር ቴዎድሮስ ከተቺዎች የሚቀርበው እንግዲህ እርሶም ራሶ እንዳሉት ከሁለት ከሰባት አመት ድርቅ ተከታትሎ የሚመጣ ነው የሚጠበቅ ነው እና እንደ መንግስት ደግሞ ዝግጅት እንደሚያስፈልግ ነው። ሌላው ኢህአዴግ ከሀያ አራት አመታት በፊት ስልጣን ሲይዝ ጠቅላይ ሚኒስትር መለስ ዜናዊ በቀን ሶስት የሚበላ ህብረተሰብ ነው የምንፈጥረው ብለዋል። አሁን ስምንት ሚሊዮን በላይ የሚሆን ሰው በኢትዮጵያ የምግብ እጥረት እየተባለ ነው የሚነገረው። ና የምግብ እጥረት ማለት ሰዎች ተርበዋል። በቀን ስንቴ ነው የሚበሉት? በቀን አንዴ ነው? ሶስቴ ነው? ሁለት ነው ወይስ በሳምንት አንዴ ነው የሚበሉት የሚለውን ሁሉ ጥያቄ ውስጥ ያስገባል። ና እንዴት ይሄንን መከላከል አልተቻለም፣ ድርቅም ቢኖር እንዴት መከላከል አልተቻለም የሚሉ ተቼዎች አሉ። እዚህ ላይ ምንድን ነው ሶስት ጊዜ መብላት መለስ ያለው ነገር ነበር። አሁን ዋናው ጥያቄ ስምንት ሚሊዮን ከስንት ነው ነው የዛሬ ሀያ አምስት አመት እንግዲህ ደብል አድርገናል ፖፑሌሽን አሁን ስምንት ሚሊዮን ከዘጠና ስድስት ሚሊዮን መሆኑ ነው ከዘጠና ስድስት ሚሊዮን ስምንት ሚሊዮን ስንት ነው የሚሆነው? ሰማንያ ስምንት ሚሊዮን ይዞ ኦኬ። ስለዚህ የሕዝብ እድገቱን ግምት ውስጥ ማስገባቱ ጥሩ ነው። ምክንያቱም ፕሮፖርሽኑ መጠኑ አልጨመረም፣ ቀነሰ እንጂ። እንደ ተጨባጭ ጥያቄ ልጠይቆት ድርቁም በተመለከተ በጣም ብዙ ከብቶች በኦጋዴን ክልል በሱማሌ ውስጥ፣ በአፋር አካባቢ፣ እንዲሁም ደቡብ ምስራቅ ኦሮሚያ ብዙ ከብቶች እንደሞቱ ይታወቃል። እስካሁን የሞተ ሰው አለ ወይ ከምግብ እጦት? ኢትዮጵያ ውስጥ የሞተ ሰው የለም። የሞተ ከብት አለ። አንዱ ሪሊ እንደ ውጤትን መታየት ካለበት እያንዳንዱ ህይወት በጣም ክቡር ነው። ኢትዮጵያዊነት ክብረት ነው። ስለዚህ እሱን ያደረግ ነው የሚሰጠው ድጋፍ የህዝባችንን ህይወት ማዳን መቻል አለበት። የእንስሳት ከሆኑ ሊተኩ ይችላሉ። እነሱንም ማዳን ከቻልን ጥሩ ነው። ቀጣይ ማድረግ ካለብን ምንድን ነው? የእንስሳትን ህይወትን መጠበቅ አለብን። ካለፉት አመታት ጋራ ሲነጻጸር እርምጃዎች ቢታዩም አሁን ለምሳሌ ከመንግስት ካዝና ወጥቶ የተሰጠ ብር አንድ መንግስት ሊያደርገው የሚጠበቅ እንደሆነ አድርጎ ነው እንግዲህ ተቃዋሚዎች የሚያወጡ ኢህአዴግ ደግሞ ስልጣን ከያዘ ይሄውና አሁን ወደ 25 ዓመት ሊጠጋው ነው። በዛ ምክንያት ነው። ቀደም ብሎም እርሶ ወዳነሱት ነጥብ ልውሰዶት፣ ወደዚህ ወደ ምርምር ማዕከልና የፐብሊክ ሰርቪስ የተባለው ስላወጡት ጥናት ጥያቄ ላቀርብሎት። ይሄ እንግዲህ የፖሊሲ ጥናትና ምርምር ማዕከል ፐብሊክ ሰርቪስ እና የሰው ሀብት ሚኒስቴር አቀረቡት የተባለው ጥናት ውጤቱ በአማራ፣ በትግራይ፣ በኦሮሚያ፣ በደቡብ የተንሰራፋ የሙስናና የወገንተኝነት፣ የባለስልጣናት ማናለብኝ፣ የትምህርት ብቃት የሌላቸው ሰራተኞች በሀገሪቱ ላይ እያደረሱ ስላሉት ከባድ ችግሮች ነው። በጠቅላይ ሚኒስትሩ በተመራ የሹማምንት ጉባኤ ላይ የተነገረው ያው የኢትዮጵያ ቴሌቪዥን ካወጣው የተቀነጨበው ነው። በየድረ ገጹ የምናየው እና ይህንን ምርመራ አንዳንዶች ጠቅላይ ሚኒስትር ኃይለማርያም ደሳለኝ የህወሀት አሻንጉሊት እንዳልሆኑ በማሳየት አገሪቱን ከሙስና ነጻ ለማድረግ የመሪነት ችሎታ ያሳዩበት ነው ይላሉ። ሌሎች ደግሞ ከምርጫ በኋላ የሚደረግ የተለመደ የኢህአዴግ ድራማ ነው። በሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊ አስተዳደር ዘመንም ከሙስና የተነሳ በሰበስን ተብሎ አልተነገረም ወይም ምን ተሻሻለ የሚሉ ሰዎች አሉና የእርሶ አመለካከት ምንድን ነው? እዚህ ጥናቱ ላይ እንደው አጠር አድርገው ቢገልጹልኝ። ጥናቱ ለእኔ አዲስ ነገር መስሎ አልተሰማኝም። ያልተሰማኝ ምክንያት ምንድን ነው? ኢህአዴግ የሚያምነው ችግራችን የውስጥ ነው። የውስጥ ችግር ከገነገነ ያው አደጋው የሚወሰነው ከውስጥ ችግር ነው ብሎ ያምናል። አሁን ጠቅላይ ሚኒስትራችን የሚያሉት፣ ሌሎች የሚያሉት ብናየው የውስጥ ችግር ለሀገራችን አደጋ ነው የሚል ነው። የተለየ ነገር እኔ ያላየሁም የውስጥ ችግር የውስጥ የአሰራር ችግር፣ የሙስናው፣ የቢሮክራሲው እንዲህ እንዲህ አይነት ማለት ነው። እሱ ነው። ስለዚህ የሙስና ችግር አገራችን ውስጥ ካለ አለ ካንሰር ነው ብሎ መንግስታችንም ያምናል፣ ድርጅታችንም ያምናል። ጠቅላይ ሚኒስትራችንም ያሉት እሱ ነው ና ሀገራችንን ሊበትን ይችላል። ምን እርምጃ ይወስዳል መንግስት? ይሄ ነው ምን እርምጃ ይወስዳል መንግስት ይህንን ካንሰር ነቅሎ ለማውጣት? ምንም የተሻሻለ ነገር የለም ባሰበት እንጂ የሚሉ ሰዎችን በምን ማሳመን ይቻላል? አሁን ኢህአዴግ እርምጃ እንደሚወስድ በኢህአዴግ በኩል እርምጃ ሲወሰድ ነበር። አንደኛ ከዚህ በፊትም ጀምሮ ሲሰራ የነበረው ምንድን ነው? ሁለት ነገሮች ናቸው። አንዱ ፖለቲካል ነው። ስለዚህ የ አመራሩን እና ከዛ በታችም ያለውን አመለካከት በማሻሻል ኮራፕሽን አደጋ ሊበትናት ስለሚችል ሁላችንም ይሄን ለማሻሻል መስራት እንዳለብን። ሁለተኛው ጉዳይ ምንድን ነው? መፍትሄው ፖለቲካል ነው። የፖለቲካል ሊደርሽፑ ንጹህ ንጹህ መሆን አለበት። ከዛ በተጨማሪ ግን አስተዳደራዊ እርምጃዎች መወሰድ አለባቸው። አጥፊ ካለ ሊጠየቅ ይገባል። አካውንት በዚህ በሙስና ላይ የመጨረሻ ጥያቄ ልጠይቅና እንደ አጠር ያለመልስ ሰጥተውን ወደ አድማጮች ጥያቄ እንሄዳለን። ኢህአዴግ ሙስናን ማስወገድ አይችልም የሚሉ ሰዎች የሚያቀርቡት ትችት ምንድን ነው? ከላይ ከፓርቲው ከቁንጮ የተነሳ ነው። ለምሳሌ የመከላከያ ጀነራሎች የራሳቸው ኃይል አላቸው፣ የፓርቲ ድርጅቶች የራሳቸው ኃይል አላቸው እና ኢህአደግ በሀቅ ራሱን መርምሮ እነዚህን የታጠቁ ጀነራሎችን ይጠይቃል ወይንስ ደግሞ የፓርቲ ድርጅቶችን ራሳችሁ መርምሩ ብሎ ይላል ወይ የሚሉ አሉ እና የተቀሩትም በቢሮክራሲ ውስጥ ያሉ አነስተኛ የስልጣን እርከን ላይ ያሉ ባለስልጣናት እነዚህን አመራሮች እየተመለከቱ ነው ህዝቡን የሚመዘብሩት የሚል አመለካከት አለ እና ኢህአዴግ እነኝህን ትልልቅ ተቋማት ይገዳደራቸዋል። አንዱ ማስመር የምፈልግበት ነገር አለ፣ በጣም እምወደውም ማለት ነው። ኢህአዴግ በሙስና ወይም ራስን በማክበር አይገዳደርም። ኮድ ኦፍ ኮንዳክትም አለን። በተለይ ከፍተኛ የፓርቲው የስልጣን ደረጃ ላይ የደረሰ ምን ማድረግ አለበት ወይም የለበትም የሚል መመሪያ አለን። አሁን እኔ ለምሳሌ ቢዝነስ ውስጥ መግባት አልችልም። ሼርም እንዲኖረኝ አይፈቀድም። ቤት ራሱ አንድ ቤት ካለኝ አጋጣሚ መቀሌ እያለሁ ከሐኪሞች ጋር ጤና ቢሮ ስራ ስለነበር የሆነ የማህበር አለኝ። ከዛ ውጭ ቤት እንዲኖረኝ አይፈቀድም። ያን ማክበር አለብን ሁላችንም። ምክንያቱም ያልተገባ ገቢ ቢመጣ በሙስና ምክንያት የሚመጣ ከሆነ ሊቆም ይገባል። ሕዝባችንን ለማገልገል ካልሆነ በስተቀር ራሳችንን ሀብታም ለማድረግ ከሆነ ክልክል መሆን አለበት። የፓርቲያችንም የኔም እምነት እሱ ነው። ጀነራል ይሁን የምንም ይሁን የፓርቲው እምነት ሕዝቡ የተሻለ አማራጭ እድገትም እንዲኖረው የመስራት እንጂ ራሳችንን ሀብታም ለማድረግ አይደለም። እሺ ዶክተር ቴዎድሮስ አመሰግናለሁ። ሌላ እንደው ከጥያቄያችን አድማጮች ከላኩት ውጭ አንድ ሌላ ጥያቄ ልጠይቅና ወደዛ እንሄዳለን። እንግዲህ በቅርቡ በዝፊልድ የተባለ የዜና ወኪል እንደዘገበው በኢትዮጵያ እስር ቤት ውስጥ የሚገኘው የግንቦት ሰባት መሪ አንዳርጋቸው ጽጌ በኢትዮጵያ ከብሪታንያ አምባሳደር ግሬግ ዶሪ ጋር ተገናኝቶ ነበረና ኢሰብአዊ በሆነ መንገድ እንደተያዘ ቀድሞ ከነበረው በሌለበት ከተፈረደበት የሞት ፍርድ ውጪ ወንጀሉ ምን እንደሆነ እንዳልተነገረውና ፍርድ ቤት እንዳልቀረበ ነው። አንዳርጋቸው ጽጌ መቼ ነው ፍርድ ቤት የሚቀርበው? አድማጮች ከኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ጋር የጀመርነው ቃለ ምልልስ አላበቃም። ቀሪው ክፍል በሌላ ጊዜ ይቀርባል። አድማጮች በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፈው ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ነገ እሁድ የራዲዮ መጽሔት ፕሮግራም ተረኛ ነው። እንድትከታተሉ ከአክብሮት ጋር እንጋብዛችኋለን። አሁን የቅዳሜ መዝናኛችሁ ተራ ላይ ደርሰናል። የሙዚቃ ቃና አዘጋጅና አቅራቢ ደሳለኝ መኮንን message to the yer masmarun selelek da ghost town dimtsari adam lambert died last night in my dreams walking the streets of some old ghost town i tried to believe in God and james Dean, but hollywood sold Saw so all of the same lock up the gates i could not enter walked into the flames called out your name but there was no answer and now i know my heart is a ghost town my heart is a ghost town ሰላም ሰላም ሰላም ሰላም። ጤና ይስጥልኝ። የተከበራችሁ የሙዚቃ ቃን አድማጮች እንደምንሰነበታችሁ፣ እንደምናመሻችሁ፣ የክብር ሰላምታይ ከስቱዲዮ 14 ይደርሳችሁ። ማይ ሀርት ዘ ጎስታውን በተሰኘው የአደም ላምበርት ዜማ ነበር የምሽት ፕሮግራማችንን የጀመርነው። ምርጥ ምርጥ ዜማዎችን ይዤላችሁ ቀርብ ያለሁ ዛሬ ስቱዲዮ 14 እንግሊዛዊቷ ድምጻይ አዴል ከሙዚቃው ዓለም ጠፍታ የነበረ ሲሆን እነሆ ይሄው አሁን አዲስ ነጠላ ዜማ ይዛ ብቅ ብላለች። ሄሎ እኔ ነኝ እንደምን አላችሁ ትላቸዋለች ይቻትና Adele. hello it's me i was wondering if after all these years you'd like to meet to go over everything they say the time's supposed to heal you but i ain't done much healing hello can you hear me I'm in California dreaming about who we used to be when we were younger and free. I've forgotten how it felt before the world fell at our feet. There's such a difference between us and a million miles. Talk about myself. I'm sorry. I hope that you will. Did you ever make it out of that town where nothing ever happened? It's no secret that the የታዋቂዋን የእንግሊዛዊ ድምፃዊ የአዴልን ሄሎ የተሰኘውን ነጠላ ዜማዋን ነበር ያደመጥነው። ዜማው ገና ከመውጣቱ በዚህ ሳምንት በቢልቦርድ ሰንጠረዥ ላይ ከመቶዎቹ ምርጥ ዜማዎች መካከል የአንደኝነትን ደረጃ ይዞላታል። አዴል ከሙዚቃው መድረክ ጠፍታ አዲስ አልበም ለማውጣት ዝግጅቷን አጠናቃለች። ሶስተኛ የሚሆነውን የስቱዲዮ አልበሟን በሁለት ሳምንት ውስጥ በገበያ ላይ የምታውል ሲሆን የአልበሙ መጠሪያ ስም 25 የተሰኘ ሲሆን በውስጡ ቀደም ብለን ያደመጥነውን ሄሎ የተሰኘውን ነጠላ ዜማዋን ጨምሮ ወደ አስራ ሁለት የሚሆኑ ዜማዎችን እንደሚያካትት ታውቋል። በነገራችን ላይ ዜማው ገና ከመውጣቱ ዩናይትድ ስቴትስን ጨምሮ በ26 ሀገሮች የሙዚቃ ሰንጠረዥ ላይ የአንደኝነትን ደረጃ ይዘዋል። የቢልቦርድ ሰንጠረዥን ካነሳሁ አይቀር እግረ መንገዴን በአሜሪካን የቢልቦርድ ሰንጠረዥ ላይ የሁለተኝነትንና የሶስተኝነትን ደረጃ የያዙትን ዜማዎች ልንገራችሁ። የሁለተኝነትን ደረጃ የያዘው ሶሪ የተሰኘው የጀስትን ቢበር ዜማ ሲሆን የሶስተኝነትን ደረጃ የያዘው ደግሞ ሆትላይን ብሊንግ የተሰኘው የድሬክ ዜማ ነው። የተከበራቸው የሙዚቃ ቀን አድማጮች ሁለቱንም ዜማዎች ተከታታይ ያሰማችኋለሁ። በቅድሚያ ሶሪ የተሰኘውን የጀስቲን ቢበርን ዜማ አስቀድመን ከዚያም ሃትላይን ብሊንግ የተሰኘውን የድሬክን ዜማ እናደምጣለን። But I don't do too well with apologies I hope I don't run out of time. will someone call a referee? Cause I just need one more shot. Have forgiveness. I know you know that I made those mistakes maybe once or twice. And by once or twice, I mean maybe a couple of hundred times. So let me, oh, let me redeem or oh, redeem on oh myself tonight. Cause I just need. Too late now to say sorry. Cause I'm missing more than just your. of the blame if you want me to But you know that there is no innocent one in this game for two I'll go, I'll go, and then you go, you go out and spill the truth but Can we both say the words and forget this Yeah Is it too late now to say sorry? Cause I'm missing more than just your body Oh Is it too late Say sorry. Yeah, I know all that I let you down. Is it too late to say I'm sorry now? I'm not just trying to get you back on me. ያደመጥነው በአሜሪካን የቢልቦርድ ሰንጠረዥ ላይ በዚህ ሳምንት ከመቶቹ ምርጥ ዜማዎች መካከል የሁለተኝነትን ደረጃ የያዘውን ሶሪ የተሰኘውን የጀስቲን ቢቨርን ዜማ ሲሆን ቀጥለን የምናደምጠው ደግሞ የሶስተኝነትን ደረጃ የያዘውን ሆትላይን ብሊንግ የተሰኘውን የድሬክን ዜማ ይሆናል። You used to call me on my cell phone Late night when you need my love Call me on my cell phone Late night when you need my love And I know when that line blink That can only mean one thing I know when that hotline blink That can only mean one thing Ever since I left the city, you got a reputation for yourself now. Everybody knows and I feel left out. Girl, you got me down, you got me stressed out. Cause ever since I left the city, you started wearing less and going out more. Glasses of champagne out on the dance floor. Hanging with some girls I never seen before to call me on my cell phone late night when you need my love call me on my cell phone late night when you need my love i know when that hotline blink that can only mean one thing i know when that Ever since I left the city, you, you, you. You and me, we just don't get along. You make me feel like I did you wrong. Going places where you don't belong. Ever since I left the city, you. You got exactly what you asked for. Running out of pages in your passport. Hanging with some girls I've never seen before. To call me on my cell phone, late night when you need my love. Call me on my cell phone, late night when you need my love. And I know when that hotline bling, that can only mean one thing. I know when that hotline bling, that can only mean one thing. Days, All I do is wonder if you're bending over backwards for someone else. Wonder if you're rolling up a was for someone else. Doing things I taught you, getting nasty for someone else. You don't need no one else. You don't need nobody else. No. Why you never alone? Why you always touch and roll? Used to always stay at home, be a good girl, you was in a zone. Yeah you should just be yourself right now you're someone else you used to call me on my cell phone late night when you need my love call me on my cell phone late night when you need my love and i know when that hotline bling that can only mean one thing i know when that Thing. Ever since I left the city በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የሦስተኝነትን ደረጃ የያዘውን ሀትላይን ብሊንግ የተሰኘውን የድሬክን ዜማ ነበር ያደመጥነው። የቢልቦርድ ሰንጠረዥን ከነሰው አይቀር አዳዲስ ከወጡ አልበሞች መካከል ደግሞ በዚህ ሳምንት በሽያጭ የበላይነቱን የያዙትን ሶስት አልበሞች ብንመለከት ሳውንድስ ጉድ ፊልስ ጉድ የተሰኘው የፋይቭ ሰከንድ ኦፍ ሰመር አልበም መቶ ዘጠና ሁለት ሺ ቅጅን በመሸጥ የአንደኝነትን ደረጃ ሲይዝ፣ ስቶሪ ቴለር የተሰኘው የኬሪ አንደሩድ የሀገረሰብ አልበም መቶ ሰባ ሰባት ሺ ሺ ቅጅን በመሸጥ የሁለተኝነትን ደረጃ የያዘ ሲሆን ባለፈው የነሐሴ ወር መገባደጃ አካባቢ በገበያ ላይ የዋለው ቢዩቲ ቢሃይንድ ዘ ማድነት የተሰኘው ዘ ዊኬንድ አልበም አሁንም በጥሩ ሁኔታ እየተሸጠ ነው። 55 ሺ ቅጅን በመሸጥ በዚህ ሳምንት የሶስተኝነትን ደረጃ ይዞለታል። እስቲ ከዚህ ዘ ዊኬንድ አዲስ አልበም ውስጥ ዘ ሂልስ የተሰኘውን ዜማውን እናደምጥለት። You out the friend zone, cause you look even better than the photos. I can't find your house, send me the info. Driving through the gated residential, find out I was coming, sent your friends home. Keep on trying. To beauty behind the madness kasengo the weekend album ዛሄልስ የተሰኘውን ዜማውን ነበር ያደመጥ ነው። ይህ ዜማ በአሁኑ ሰዓት በአሜሪካን የቢልቦርድ ሳያን ጠረጅ ላይ ከመቶቹ ምርጥ ዜማዎች መካከል የአራተኝነትን ደረጃ ይዞ ይገኛል። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ማይክሮፎን ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 202 2059 9 42 ሲሆን ለአማርኛው ክፍል መልእክት ያስከትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜል ለምታደርጉልን ደግሞ የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ወይንም ቃና ደስ አት ቪኦኤ ኒውስ ዳት ካም ብላችሁ በሁለቱም ኢሜል ብታደርጉልን ይደርሰናል። የፖስታ አድራሻችን ደግሞ ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ 20237 ዩስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ ለሙዚቃ ቃና ቮይስ ኦፍ አሜሪካ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ እንደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። No one has to know what we do His hands are in my hair, his clothes are in my room And his voice is a familiar sound, nothing lasts forever ዋይልደስት ድሬም የተሰኘውን የታይለር ስዊፍትን ዜማ ነበር እያደመጥ ነው። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። ኢትስ ዩር ዋርልድ ጀነፈር ሀድሰን እና አርኬሊ በጋራ በሚጫወቱት ዜማ ስናበታቸዋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅር እና በጤናን ሰንበት። ደሳለኝ መኮንን ነኝ በእኔ በኩል ቻው። አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። አንድ የሶማሊያ ምክር ቤት አባል ዛሬ እኩለ ቀን ላይ ሞቃዲሾ ከተማ ውስጥ ማንነታቸው ባልታወቀ ታጣቂዎች በተተኮሰ ጥይት ተመትተው መዲና ሆስፒታል የሕክምና እርዳታ እየተደረገላቸው ሕይወታቸው አልፏል። ሞሐመድ አህመድ ጉርባን በእግራቸው ወደ ቤታቸው ሲያመሩ ነው ተብሏል። ከመኪና ውስጥ በተተኮሱ ጥይቶች የተመቱት። የሶማሊያ የማስታወቂያ ሚኒስትር ለቪኦኤ ሲናገሩ ሟቹ በስድስት ጥይቶች ተመትተዋል ብለዋል። በሌላ የሶማሊያ ዜና የሶማሊያ ባለሥልጣናት በኬንያ የሚገኙ ከሦስት መቶ ሺህ በላይ ስደተኞች በቀጣዮቹ አራት ዓመታት ጊዜ ውስጥ ወደ ሀገራቸው ይመለሳሉ ብለን እንጠበቃለን ይላሉ። እስካሁን የተመለሱት ሶማሊያውያን 5500 ብቻ መሆናቸውንና እስከ ያዝነው የአውሮፓውያኑ ዓመት ማብቂያ አህዙ ወደ 12 ሺህ ከፍ እንደሚል እንጠብቃለን ሲሉም ባለስልጣናቱ አስረድተዋል። ሴራሊዮን ከኢቦላ ቫይረስ ነፃ መሆኗን የዓለም የጤና ድርጅት ዛሬ ይፋ አድርጓል። በሀገሪቱ በቫይረሱ የተጠቃ አዲስ በሽተኛ ላለፉት 42 ቀናት አለመገኘቱንም አስታውቋል። ባለፉት በርካታ ዓመታት በኢቦላ ቫይረስ አራት ሺ ግድም ዜጎቿን ያጣችው የምዕራብ አፍሪካዊቱ ሀገር የዛሬውን መግለጫ በጉጉት ስጠብቅ ቆይታለች። በሴራሊዮን መንግሥት ባለሥልጣን መግለጫ መሰረት የብሔራዊ አስተባባሪው አብዱላ ባይሬቴ ዕለቱን ለማክበር በመላ ሀገሪቱ ዝግጅቶች እየተካሄዱ ነው ብለዋል። ዛሬ ከሚታሰቡት ኢቦላ ሰለባዎች መካከልም በርካታ የሀገሪቱ ምርጥ ሐኪሞች ይገኙበታል ብለዋል። ዜናው አበቃ። የአሜሪካ ድምጽ ራዲዮ በየሳምንቱ ቅዳሜ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19፣ በ22 ና በ25 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም የዛሬውን እዚህ ላይ ፈጸመ።